ሰላም፣ ጤና ስጥልኝ። እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሐሙስ የካቲት 24 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። በኢትዮጵያ ሆነ ተብሎም ሆነ ባለማወቅ በማህበራዊ ትስስር ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ መሆናቸውን የአሜሪካ ድምፅ ያነጋገራቸው ባለሙያዎች ገለጹ። በዚህ በሁለት ዓመት በተለይ ብዙ ግጭቶች ሲቀሰቀሱ እናያለን። እንግዲህ በማህበራዊ ሚዲያ በሚዘዋወሩ መረጃዎች እውነተኛ ባልተጣሩ ማለት ነው። እና እሱ ምንድነው የሚያሳይሽ? በርካታ ኢትዮጵያውያን ማህበራዊ ሚዲያ ላይ የሚቀርብላቸውን መረጃ

ሲጠቀሙት ማለት ነው። የሰማችሁት በሚሶታ ክፍለ ግዛት ሀምለን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ኃይለ ሚካኤል ጫላን ነው። የመረጃ አጠቃቀም እውቀት ምን ማለት ነው፣ ለምንስ ያስፈልጋል? በሚል ሐሳብ መነሻነት በምሽቱ ባደረግነው ውይይት ላይ ተሳታፊ ናቸው። በሌላ በኩል የኢትዮጵያ ወጣት ስራ ፈጣሪዎች ማህበር በቅርቡ መቋቋሙ ተሰምቷል። ካሁን ባላቸውን ምላሽ ቀና ምላሽ ነው ያላቸው። እንደውም ተሰብስባችሁ ማግኘታችን ትልቅ ነገር ነው፣ ለየብቻ ብትንትን ብላችሁ እኛም ማኔጅ ማድረግ ከብዶን ነበረ የሚል ምላሽ ሊሰጡ የሰማነው የማህበሩን ፕሬዝዳንት ሳሚያ አብዱልቃድርን ነው ማህበሩ ስራ ፈጣሪ ወጣቶችን በማስተባበር ረገድ ስለሚኖረው ሚና ከጋቢና ቢዬ ጋር ቆይታ አድርገዋል አብራችሁን ከቆያችሁ ይህንና ሌሎች ዘገባዎችም እናደርሳችኋለን የሙዚቃ ሀፍታም ይኖረናል ከእኛ ጋር ስለሆናችሁ እያመሰገንን ታም ስዩም በዜና ኤልያስ አስማሪያ በቅንብር እንዲሁም እኔ የደን ገረመው መርሃ ግብሩን በመብራት እያስተናገድናችሁ እንቆያለን አሁን ወደ ዜናዎቹ እንለፍ የባይደን አስተዳደር በውጭ ዓለም ዲሞክራሲን የሚያስተዋውቀው ከዚህ በፊት ተሞክሮ በከሸፈውና ዋጋ በሚያስከፍለው ወታደራዊ ጣልቃ ገብነት አለመሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ይህን የተናገሩት ትናንት ረቡዕ የጆ ባይደንን የውጭ ጉዳይ ፖሊሲ ዓላማዎች በዝርዝር ባስተዋወቁበት ንግግራቸው ነው። የውጭ ጉዳይ ሚኒስትሩ ዲሞክራሲያዊ ዝንባሌዎችን እናበረታታለን። ይሁን እንጂ ዋጋ የሚያስከፍሉ ወታደራዊ ጣልቃ ግብነቶችን በማራመድ ወይንም አምባገነኖችን በኃይል በመገልበጥ ዲሞክራሲን አናራምድም እነዚህን ስልቶች እስከ ዛሬ ሞክረናል። ሐሳቦቹ የትም ያህልም ቅን ቢሆኑም ውጤት ግን አላመጡም ብለዋል ብሊንከን። ወታደራዊ ጣልቃ ገብነት ዲሞክራሲን ለማስፋፋት ለሚደረገው ጥረት መጥፎ ስም የሰጠው ሲሆን፣ በአሜሪካ ሕዝብም ዘንድ ጥረቱ እምነት እንዳያድርበት አድርጓል ብለዋል። ህንድ በሀገር ውስጥ የሰራችው የመጀመሪያ የኮቪድ-19 ክትባቷ 8 ከመቶ ቫይረሱን የመከላከል አቅም ያለው መሆኑን አንድ አዲስ ጥናት አመላክተዋል። በህንድ መንግስት ውጪ የሚንቀሳቀሰው የሀገሪቱ የህክምና ምርምር ተቋም እንዲሁም ባህራት ባዮቲክ የሚባል የመድኃኒት ኩባንያ በትብብር የሰሩት ኮቫክሲን የተባለው ክትባት በ25000 በጎ ፈቃደኞች ላይ ሙከራ የተካሄደበት መሆኑን ትናንት ይፋ የሆነው ጥናት አመላክቷል። ቀደም ብሎ በዚህ ክትባት ላይ የተካሄደ ሌላ ሙከራም ብሪታንያ ውስጥ የተከሰተውን የኮሮና ቫይረስ ልውጥ ዝርያ ለመከላከል እንደሚችል አሳይቷል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ። በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናስተናደላችሁ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመነኝ። ለዕለቱ አብይ ወደ አደረግነው ርዕስ እናልፋለን። የኢትዮጵያ የመረጃ አጠቃቀም እውቀት አናሳ መሆኑን ተከትሎ ሆነ ተብሎም ሆነ ባለማወቅ በማህበራዊ ትስስር ሚዲያ የሚሰራጩ ሀሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ መሆናቸውን የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገልጸዋል። በማህበራዊ ድረገጾች አማካኝነት የሚተላለፉ አሳሳች መልእክቶችን ጉዳት ለመቀነስም ህብረተሰቡ በመገናኛ ብዙሀን አጠቃቀም ዙሪያ ያለውን እውቀት ማዳበር እንደሚገባም ማስገንዝበዋል። ለመሆኑ የመገናኛ ከፍተኛ ብዙሀን አጠቃቀም ምን ማለት ነው? በተለይም የማህበረሰብ ሚዲያ ከፍተኛ ተጠቃሚ የሆነው ወጣት እውነተኛ መረጃን ከሀሰተኛው መለየት የሚችለው እንዴት ነው? የሚሉትን ጥያቄዎች ለመመለስ ስመኝሽ የቆየ በአሜሪካ ሀገር የሚኖሩ ሁለት ምሁራንን ጋብዛ አነጋግራለች። እንግዶቿ በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ቴድሮስ ወርቅ አለማውና በሚኒሶታ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር እንዳልካቸው ኃይለ ሚካኤል ጫላ ናቸው። የውይይታቸው የመጀመሪያ ክፍል። ቀጥሎ ይቀርባል። ሁለታችሁንም በቅድሚያ በጣም አመሰግናለሁ። በማህበራዊ ሚዲያዎች አማካኝነት በየቀኑ እጅግ በጣም ብዙ መረጃዎች ይለቀቃሉ። እነዚህ መረጃዎች እንግዲህ ግማሾቹ ትክክለኛ እና ሚዛናዊ ሲሆኑ፣ በዛው ልክ ደግሞ በማወቅም ሆነ ባለማወቅ የተሳሳቱ ወይም ከእውነት የራቁ አሉታዊ ዓላማ ያላቸው መረጃዎች ይወጣሉ። እንደነዚህ አይነት አሳሳች መልእክቶችን ጉዳት ለመቀነስ ሰዎች የሚደርሷቸውን መረጃዎች በምን መልኩ መረዳት እና መጠቀም እውቀታቸውን ማሳደግ አለባቸው በሚለው ላይ ነው የምንወያየው። መጀመሪያ ከመሰረታዊ ሀሳቡ እንነሳና ዶክተር ቴዎድሮስ ወደ እርስዎ ልምጣ። በእንግሊዝኛው ሚዲያ ሊትሬሲ ብለን የምንጠራው የመገናኛ አጠቃቀም እውቀት ምን ማለት ነው? መልካም አመሰግናለሁ። ከመሰረት ሀሳብ ደረጃው የመገናኛ ብዙሀን አጠቃቀም እውቀት ወይም እኔ ንቃት በሚለው ነው በብዛት ለማየት መሞክረው። አንድን መረጃ በመገናኛ ብዙሀን ውስጥ እንዴት አድርገን እናገኛለን፣ እንዴት እንተነትናለን እንዴት እንመዝናለን የሚሉትን ነገሮች ያካተተን ነው። ምክንያቱም የመጣልንን መረጃ ሁሉ የምንቀበል ከሆነ የተሳሳተ መረጃ ከማኘት አልፎ በውሳኔዎቻችን ላይ አሉታዊ ተጽዕኖ የሚያመጣ ስለሆነ ዋጋ ሊያስከፍልን ሁሉ ይችላል ማለት ነው። በመሰረተ ሀሳብ ደረጃ የመገናኛ ብዙሀን አጠቃቀም እውቀት ወይም ደግሞ ንቃት መረጃን በመገናኛ ብዙሀን ውስጥ እንዴት እንደምናገኝ፣ እንዴት እንደምንጠቀም፣ እንዴት እንደምንተነትንና እንደምንመዝን የምናውቅበት ስርዓት ነው ማለት ነው። እስቲ ይህን ሀሳብ ደግሞ ወደ ኢትዮጵያ አምጥተን እንየው እና ዶክተር እንዳልካቸው ወደ እርሶ ልምጣ። ይህ የሚዲያ አጠቃቀም እውቀት ኢትዮጵያ ውስጥ ምን ይመስላል? በዚህ ረገድ ኢትዮጵያ ያለችበት ደረጃ ምን አይነት ነው? እሺ፣ በጣም አመሰግናለሁ። በተብራራው መሰረት ኢትዮጵያ ውስጥ ያለን መገናኛ ብዙሀን የአጠቃቀም ንቃት በጣም አራሳ ነው ብዬ ነው ማስበው በአጠቃላይ እንግዲህ አናሳ ነው ስል ከቦታ ቦታ ይለያያል፣ ከቋንቋ ቋንቋ ሊለያይ ይችላል። ይህንንም ያልኩበት ምክንያት ምንድን ነው? ብዙ ጊዜ በተለይም በማህበራዊ ሚዲያ የሚዘዋወሩ መረጃዎች እንደ እውነት የመውሰድ ከዛም አልፎ ወደ ተግባርም የሚያስገባበት እውነት ነበረ። በዚህ በሁለት ዓመት በተለይ ብዙ ግጭቶች ሲቀሰቀሱ እናያለን። እንግዲህ በማህበራዊ ሚዲያ በሚዘዋወሩ መረጃዎች እውነተኛ ባልተጣሩ ማለት ነው። እና እሱ ምንድን ነው የሚያሳይሽ በርካታ ኢትዮጵያውያን ማህበራዊ ሚዲያ ላይ የሚቀርብላቸውን መረጃ አይተው መዝነው ተንትነው ክፉን ከደጉ ለይተው እውነቱን ከሐሰት አይተው አይደለም የሚጠቀሙት ማለት ነው። እና በዚህ ደረጃ ኢትዮጵያ ውስጥ ሰፊ የሆነ ችግር አለ ማለት ነው። ያለንበት ሁኔታ በጣም ዝቅተኛ የሚባሉ ምናልባት በምሳሌ እያነሳን እዚህ ላይ መነጋገር እንችላለን። እና የህብረተሰቡ የሚዲያ አጠቃቀም ያነሰ መሆን ኢትዮጵያ ውስጥ የሚታይም ሆነ የማይታይ ጉዳት አምጥቷል ማለት እንችላለን። ዶክተር ቴዎድሮስም ዶክተር እንዳልካቸውም ሁለታችሁ ሐሳብ ልትሰጡበት ትችላላችሁ። ዶክተር እንዳልካቸው በጀመሩት ላይ ቀጥሉና ወደ ዶክተር ቴዎድሮስ እሄዳለሁ። አዎ እኔ በጣም ብዙ ሰፊ ችግር አምጥቷል ብዬ አስባለሁ እንደምናየው እንግዲህ አሁን ደግሞ ያለንበት ጊዜ የኮቪድ አስራ ዘጠኝ ወረርሽኝ ሰፊው እየተንሰራፋ ያለበት ጊዜ ላይ ነው ያለነው። አንደኛ ይሄ የኮቪድ አስራ ዘጠኝ በሽታ የለም ብዙ ችግር አያመጣም፣ ወይም ደግሞ ሆን ብሎ የተፈበረከ ነው የሚል አሉ ባልታ ላይ የተመሰረተ ሳይንስ ላይ ያልተመሰረተ መረጃ ሰፊ ይሰራጫል እና ብዙ ሰው ጥንቃቄ አድርግም ከዚህ የተነሳ ለበሽታው ይታረጋል ማለት ነው እና ቅድም ለመጠቀስ እንደሞከርኩት ደግሞ ግጭቶችን በጣም ተበራክተዋል። በተለይ ደግሞ ማህበራዊ ሚዲያ ላይ በተለይ ዋነኛው በፌስቡክ በሚዘዋወሩ መረጃዎች ሰው ግጭት ውስጥ ይገባል። ከዛም አልፎ ሰው ይሞታል። ግጭቶች ግጭቶች ይወልዳሉ። ከግጭቶቹ የተነሱ የሚነሱና የሚሰራጩ መረጃዎች ሌላ ችግር ውስጥ ይከቱናል። ይህንንም የመፈተሽ የማጣራት ና ይሄ መተንተን ችግር ስላለ እዛ ላይ የሚነገረውን በሙሉ በእንደውነትን በመቁጠር ሰዎች ናቸው እና እነ እነ ዋና ዋና ችግሮች ናቸው። በርካታ ችግሮችን ማንሳት ይቻላል። ዶክተር ቴዎድሮስ እርሶስ ምን ይላሉ? የዚህ የሚዲያ እውቀት ወይም ንቃት አናሳ መሆን ያመጣው ጉዳት ምን ይመስላል? የመገናኛ ብዙኃን አጠቃቀም እውቀት ወይም ደግሞ ንቃት ማነስ በዚህ በማህበራዊ ሚዲያ ዘመን እየጀመረ አይደለም። ድሮም ቢሆን ቴሌቪዥን፣ ሬዲዮ፣ ጋዜጣ የተሳሳተ መረጃን በፕሮፖጋንዳ መልክም ሊሆን ይችላል። አንድ አይነት ሀሳብን ደግፎ ያንን ሀሳብ አጉልቶ ለማውጣት በሚደረግ ትንቅንቅም የሀሳብ አሸናፊነት ለማግኘት በሚደረግ ትንቅንቅም የነበረ ነገር ነው። አዲስ ነገር አይደለም። በእርግጥ ግን ምንድን ነው አሁን ያለንበትን ዘመን አሁን ያለንበትን ሁኔታ ትንሽ የበለጠ አስቸጋሪ አስፈሪ የሚያደርገው የማህበራዊ ሚዲያ ባህሪ፣ ለእያንዳንዳችን የመረጃን የማሰራጨት አቅም ሰጥቶናል። ህብረተሰቡ የመረጃ ተቀባይ ብቻ አይደለም፣ የመረጃ አሰራጭም ነው። የሚያሰራጨው ደግሞ መረጃውን በአንድ የፌስቡክ መልእክት ወይም በአንድ የትዊተር መልእክት በሺዎች የሚቆጠሩ ሰዎች በቅጽበታዊ በሆነ መንገድ ስለሚሰራጭ ነው። ብዙዎች ለራሳቸው ቅርብ ከሆነ ከሚመስላቸው ወገን የሚያገኙትን መረጃ የመቀበል ቴንደንሲ ስላለ ይሄ በጣም በጣም ተጨባጭ የሆኑ በጥናት የተረጋገጡ ጉዳቶችን እያስከተለ እንደሆነ የምናይበት ነው። ቅድም የተጠቀሱት ምሳሌዎች ከብሄር ግጭት ጋር በተያያዘ አሁን ደግሞ ከዚህ ከወረርሽኙ ጋር በተያያዘ ወደፊትም ደግሞ አሁን እኔ እንግዲህ እንደ ስጋት የምንቆጥረው አሁን እንደው ለዚህ ለወረርሽኙም ክትባት መጥቶ ሰዎች እንዲከተቡ የሚደረግበት ጊዜ ይሄ ነገር እኮ እንዲህ አይነት ጉዳት አለው፣ ይሄ ነገር እንዲህ ጉዳት ያደርስባችኋል የሚል አጉል ሳይንሳዊ ያልሆኑ እምነቶችን ገና የምንጋፈጥበት ጊዜ የሚመጣል እያስባለሁ። ስለዚህ ለእኔ ትልቁ አደጋ ምንድን ነው? በጣም ቅልቅጥልቅ የሆነ ከሀሰተኛ ንግግር አልፎ የጠላቻ ንግግር የሚሆንበት ሰዎች በዚህ ጉዳይ ላይ ተካረው ሕይወት የሚያልፍበት ጊዜ ላይ ነው ያለ ነው። ስለዚህ ይህንን ነገር የምር የምንወስድበት ችግር ነው። አሁን እንደገለጻችሁት፣ የሚዲያ አጠቃቀም እውቀት አናሳ ከሆነ እና በቀጥታ ደግሞ በኅብረተሰብ ውስጥ የሚታይ ጉዳት እያደረሰ ከሆነ እውቀቱ ከየት ነው የሚገኘው? አንድ ሰው የሚዲያ አጠቃቀም እውቀት አለው ሲባል ምን ምን ያካትታል? ዶክተር እንዳልካቸው ወደ እርስዎ ልምጣ። ቅድም ስንጀምር ብያኔ አስቀመጠን ነበር የጀመርነው እና የመጠንጠን የማንጠርና አይቶ መዝኖ አንድን መረጃ ትክክለኛ ነው አይደለም የሚለውን ለመወሰን የሚያስችል ብቃት ያስፈልጋል ማለት ነው። እነህ ብቃቶች እንግዲህ የሚመነጩት ማንበብ ለምሳሌ አንዱ ነው። በደንብ አድርጎ ተንትኖ ተገንዝቦ እውነትን ከሀሰት ለይቶ አንጥሮ ትክክለኛውን ብቻ የመቀበል አሁን ደግሞ የሞባይል የተንቀሳቃሽ ስልኮች አጠቃቀም በጣም ያስፈልጋል የዲጂታል ስኪል የሚሉትን ማለት ነው የዲጂታል ችሎታ ያስፈልገናል ማለት ነው በአጠቃላይ አንድ ሰው የሚዲያ ሊትሬሲ እውቀት አለው ወይ ችሎታ አለው ንቃት አለው የሚባለው እነኝን ሁሉ መጠቀም ሲችል እና ያንን ችሎታ ሲያሳይ ማለት ነው ዶክተር ቴዎድሮስ እዚህ ላይ የሚጨምሩት ሀሳብ አለ ዶክተር እንዳልካቸው ያነሳው ከክህሎት ጋር የሚገናኝ ነገር ነው። ይሄ መሰረታዊ የሆነ የሚዲያ አጠቃቀም ንቃትን ያካትታል። ከዛ በተጨማሪ ግን እልፍ ብሎ ደግሞ የምናገኘው መረጃ ትክክለኛ ነው አይደለም የሚለውን ነገር ደግሞ እውቀት የሚያስጨብጠን ሌላው አካል ነው። የመገናኛ ብዙኃን አጠቃቀም እውቀት ወይም ደግሞ ንቃት አንድን መረጃ ትክክለኛ እንኳን ሆኖ ቢመጣ ምን ያህል ለኛ ጠቃሚ ነው፣ ምን ያህል ፋይዳ አለው የሚለውንም ደግሞ ነገር መርምረን የምናቅበት መንገድ ከዚህ ጋር እያያዛል። ስለዚህ ይሄ የሚያሳይሽ ነገር ምንድን ነው? የመገናኛ ብዙኃን አጠቃቀም እውቀት ወይም ደግሞ ንቃት በየጊዜው የሚቀያየር የሚለዋወጥ ተራማጅም ነው። ስመኝሽንና እንግዶቿን እናመሰግናለን። ከጋቢና ቬጋ ናቸው ያላችሁት። በየዕለቱ ልዩ ልዩ ሀሳቦችን ወደ ስራ የሚለውጡ ወጣት ኢትዮጵያውያንን እናያለን። ሆኖም እኚህ ስራ ፈጣሪ ወጣቶችን በአንድ ላይ የሚያስተባብር ፍላጎታቸውና ህልማቸውን አዳምጦ ከአስፈላጊው ደጋፊና አጋር አካል ጋር የሚያገናኝ የራሳቸው የሆነ ማህበር ባለመኖሩ የወጣቶቹ የግል ጥረት ፍሬ ሳያፈራ ይቀራል። ይህን ለመቀየር የወጠነ ማህበር ከሰሞኑ ተመስርቷል። ወጣት ስራ ፈጣሪዎች ማህበር ይሰኛል። ከሀብታሙ ስዩም ጋር አጠር ያለ ቆይታ ያደረገችው የማህበሩ ፕሬዚዳንት ሳሚያ አብዱል ቃድር ማህበሩን ለመመስረት ያበቁት ምክንያቶችን ቀድማ ነግራናለች። እኛ ወጣት ኢትዮጵያ ስራ ፈጣሪዎች ከአይዲያ ተነስተን ድርጅት መመስረት ሌቭል እስከምንሄድበት ደረጃ ድረስ በጣም ብዙ ቻሌንጆች አሉ። የመጀመሪያው ቻሌንጅ ምንድን ነው? ክህሎት የለንም ከትምህርት ቤትም ከአካባቢም በየትኛው አጋጣሚ ለወጣቱ ሰልፍ ዴቨሎፕመንት እና ቴክኒካል የሆኑ እንዴት አይዲያ መሬት ይርጋሉ የሚሉ የትሬኒንጎች የሉንም ወጣቶች። ስለዚህ የትሬኒንግ አክሰስ ያስፈልገናል። የመጀመሪያ ክህሎት ላይ የተነሳ ነው። እውቀት መር መሆን አለበት ወጣቱ በሚለው ማለት ነው። ሁለተኛ ትክክለኛ ወቅታዊና ጠቃሚ የሆነ መረጃ ወጣቱ ማግኘት አይችልም። እኛም በመንገዳችን የአሁኔም ወጣት ነኝ። ይህንን ካምፓኒ ኔግል ካምፓኒ ለመመስረት በሚሄድበት ጊዜ በጣም እቸገር ነበረ። የትኛው መንግስት መስሪያ ቤት የቱ ጋር እንደሚገኝ ሁላ አናቅም። ሌሎች መስሪያ ቤቶችን የሚሆን የፈልጋቸውን የት እንደሚገኙ አናቅም። ምን ይዘን መሄድ እንዳለብን አናውቅም። መረጃ ችግር አለ። የመረጃ እውነተኛን መረጃ ትክክለኛ መረጃ ማግኘት አንችል ብለን ስለዚህ ሁለተኛው መረጃ ቤስ ኢንፎርሜሽን ነው፣ ሁለተኛው አላማችን። ሶስተኛው ደግሞ ምንድን ነው? እኛ ወጣት ስራ ፈጣሪዎች ትልቅ የሆነ ችግር ያለብን ነገር ምንድን ነው? የኔትወርክ ሲስተም ነው። ያ ማለት አንድ አይነት አይዲያ ያላቸው ወጣቶችን እነዚያን ወጣቶችንም የሚፈልጉ ድርጅቶች የሚገናኙበት ኔትወርክ የለም። ያ ማለት ለምሳሌ እኔ ትምህርት ላይ ነው የምሰራው፣ ትምህርትን አክማለሁ ብዬ የተነሳሁት ሌላ ትምህርት ላይ የሚሰራ ወጣት ጋር የሱ ለምሳሌ እሱ የሌላ ፕሮዳክት ከሆነ አንድ ላይ ሆነን እንድንሰራ፣ ሌላው ደግሞ ትምህርት ላይ ከሚሰሩት አካላት ጋር ኮኔክት የሚደረግበት ኔትወርክ የለም። ያንን ኔትወርክ ሲስተም ነው እያሰብን ነው ማለት ነው። አራተኛ ደግሞ ምንድን ነው፣ በመንግስት የሚወጡ ፖሊሲዎች አሉ። እነዛ ፖሊሲዎች ወጣቱን ያማከሉ አይደሉም። እነዛ ፖሊሲዎች በሚወጡበት ጊዜ ወጣቱን ወክሎ እነዛ ፖሊሲዎች ወጣት ስራ ፈጣሪዎችን ይጎዳል፣ እነሱን አይመለከትም ጦር ጫና ውስጥ ይከታቸዋል ወይ እነሱን ያማከል አይደለም የሚለውን ነገር የሚገመግም ወጣቱን ፖሊሲ አድቮኬሲ ማለት ነው። መንግስት የሚወጡ ህጎች በወጣት ስራ ፈጣሪዎች ምቹ እንዲሆኑ የማድረግ ማለት ነው። ብዙ ጊዜ ብዙ ነገሮች ባለስልጣኖች፣ ምናምን የተለያዩ ቦታ ያሉ ሰዎች እኔም ፐርሰናሊ አሪፍ ነበር፣ አይዲያስ እንደዚህ ነበር፣ አሁን ማ ቢሆን ጥሩ ነበረ፣ ግን ፖሊሲው አይፈቅድም ፖሊሲው እንደዚህ አይደለም፣ የእንትን ስርዓታችን እንደዚህ አይደለም ብለን እንገፋለን እና ሰው ይሄ ፖሊሲ ምንድን ነው ማይስተካከል ነው ወይ? እነሱም ካመኑበት ፖሊሲ ከሆነ ማነቆ የሆነ ለምን ፖሊሲ አድቮኬሲ ስራ እንሰራን ነው እና አራተኛው ፖሊሲ ነው። አምስተኛና የመጨረሻው ደግሞ የፋይናንስ አቅያው፣ እንደምታውቁት ኢትዮጵያ ውስጥ ቤት ወይም መኪና ከሌለ ባንኮች እንኳን ኩላተራል ካልያዙ አይዲያ ላይ ኢንቨስት አያደርጉም። ኤንጅል ኢንቨስተሮች የተለያዩ ኤንጅል ኢንቨስተሮች አለም ከኢትዮጵያ ውጭ ያሉ ሀገራቶች ላይ ኤንጅል ኢንቨስተሮች ኢንቨስት ያደርጋሉ፣ ሼር ይወስዳሉ፣ ኦር ሌላ ውል መሰረት የሚሆን ነው የሚሆነው። እና ትልቁ ነገር እነዚህን ሁሉ ስቴፖች ሄደን መጨረሻ ላይ በገንዘብ ኢንቨስትመንት እጥረት አማካኝነት ለሀገርም የሚጠቅም ትልልቅ አይዲያችንን መሬት ለማውረድ የሚቸግረን ነገር ምንድን ነው የፋይናንስ ችግር ነው። እና ስለዚህ እነዚህ አምስቱ ችግሮች በማንኛውም ወጣት ስራ ፈጣሪ ኢትዮጵያ ላይ እኔም ጨምሮ የሚገጥሙ ችግሮች ናቸው። ስለዚህ እኛ የተሳካልን ያው እና ቪዥናችንን መሬት ማውረድ የቻለን ወጣት ስራ ፈጣሪዎች አንድ ላይ ሆንን። ያው ኢኒሽቲቭ ነው የሰርኩት እኔ ነበርኩ መጀመሪያ ላይ ኢኒሽቲቭ መስተድን አምስት ወጣቶች አንድ ላይ ሆነን እና አሁን የተለያዩ ስራ ፈጣሪ ወጣቶች አንድ ላይ አሉ። መሰረት ነው ማለት ነው እንደሚታወቀው ኢትዮጵያ የወጣቶች ሀገር ናት በርካታ ወጣቶች ደግሞ ስራ በመፈለግ ሂደት ውስጥ ናቸው ስራ አጥ ወጣቶች እንዳሉም ይታወቃል የማህበሩ መመስረት በተለይ ለተሰጥኦና ለትምህርት ደረጃቸው የሚመጥን ስራ በማፈላለግ ላይ ለሚገኙ ወጣቶች በምን አይነት መልኩ ሊጠቅማቸው ይችላል ምን አይነት ተግባራትን ስለማከናወን አቅዳችኋል በጣም ጥሩ ያው አሁን ላይ ሁለት አይነት ወጣቶችን ነው የምናስተናግደው። የመጀመሪያው ወጣት ስራ የፈጠሩ ስታርታፖች ማለት ፈጥረው መሬት ላይ ጅማሩ ላይ ያሉ ማለት ነው። እነሱ በካምፓኒ ካምፓኒ ክሬት ያደረጉ ግን ገና ስታርታፕ ላይ የሆኑ እነሱን አንድ ካታጎሪ ነው የምናደርገው። ምንድነው ለእነሱ ካምፓኒያቸውን እንዲያስፋፉ ቪዥናቸውን በደንብ እውን እንዲያደርጉ ስራዎችን ከማገናኘት ልክ ያው እንደ ቻምበር ኦፍ ኮሜርስ ማለት ነው። እንደ ነጋዴዎች ማህበር ለማለት ነው። ሌላው ደግሞ ገና በአይዲያ ደረጃ ፕሮፖዛል ፕሮፖዛል ደረጃም ያልደረሱ ገና በአይዲያ ደረጃ ችግር የታያቸው ያው ምንድነው ወጣት ስራ ፈጣሪ ኢንተርፕሪነር ማለት ችግር ማየት እንችላለን ማለት ነው። ለዛ ችግር ደግሞ ሶሉሽን ይዘናል ማለት ነው። ስለዚህ እንደዛ አይነት ወጣቶችን ፕሮፖዛላቸውን ዴቨሎፕ ከማድረግ ጀምሮ መረጃዎችን ከመስጠት እነዛ ልጆች በተለያዩ ሰፖርቲቭ ሌተሮች አጅበን የሚሄዱበት ቦታ ላይ ቀደም የነገርኩት ቻሌንጆች እንዳይገጥማቸው አድርገን ወደ ካምፓኒ ደረጃ ራሳቸውን ከፕሮፖዛል ኦር ከአይዲያ ካምፓኒ ክሬት የሚያደርጉበትን ሁኔታ ነው የምናመቻቸው ማለት ነው። ወጣቶች የማህበሩ አባል መሆን ቢፈልጉ ሊያሟላቸው የሚገቡ ቅድመ ሁኔታዎች አሉ ወይ? አንድ ወጣትስ ስራ ፈጣሪ ነው ወይንም ኤንተርፕሪነር ነው የሚባለው ምን አይነት ጉዳዮችን ሲያከናውን ነው? በመጀመሪያ ደረጃ ሁሉም የሶሻል ሚዲያ ፕላትፎርሞች አሉን። በዛ ሶሻል ሚዲያ ፕላትፎርም ላይ ያ ወጣት ሬጂስተር ያደርጋል። ሬጅስተር አድርጎ በደንብ ስለማህበሩ እውቀቱ እንዲኖረው ነው የምናደርገው መጀመሪያ። ከዛ ያ እውቀት ካለው በኋላ የአባልነት መዋጮ ክፍያ አለ። ያንን ክፍያ መክፈል ይኖርበታል። ያው ማህበሩ እንደ ማህበር ለመቀጠል የፋይናንስ አቅም ያስፈልገዋል። የቢሮ እና የተለያዩ የባለሙያዎች ክፍያ ወጪ ስላለበት ማለት በዛ መልኩ ይገባል። ያው ለጀማሪ ወጣቶች ማለት ነው። ካምፓኒ ያላቸው ደግሞ አመታዊ መዋጮ ያው ከነዛ ከፍ ያለ ክፍያ ነው የሚከፍሉት የነዛኞቹ አምስት መቶ ብር አመታዊ ክፍያ፣ ገና በአይዲያ ደረጃ ያሉት ካምፓኒ ደረጃ ደግሞ ያሉት አመታዊ መዋጫቸው አንድ ሺህ ብር ይሆን እና ውል ይገባሉ ከአሶሴሽኑ ጋር ማለት ነው። ለእኛ በአጠቃላይ ያ ወጣት ስራ ፈጣሪ እኔ ሀሳብ አለኝ ብሎ ወደ እኛ ሲመጣ የትኛውንም ሀሳብ እናከብራለን። በመጀመሪያ ደረጃ ያን ሀሳብ አክብረን ተቀብለን እናዳምጠዋለን። የሀሳብ መስተካከል መስፋት ከእንደገና ደግሞ የሀሳብ እንዴት ሀገርን መጥቀም ይችላል የሚለው ራሱን የቻለ የቅድም እንደነገርኩ የትሬኒንግ ኤንድ ዴቨሎፕመንት ፕሮግራም አለ። ያን ልጅ አይሆንም ብለን ብሌ ማናደርገውም እዛ ትሬኒንግ ውስጥ እንዲሳተፍ ይደረጋል። ከዛ በኋላ የሚያማክሩት ቲሞች አሉ። በዛ በቲሞቹ መሰረት ተማክሮ እሱም የዛኔ አይዲያውን ዴቨሎፕ የሚያደርግበት ወር አይዲያው ስህተትም ከሆነ ወር አይዲያው ተቀባይነትም ከሌለው ደግሞ ሌሎች አማራጮችን የሚጠቀምበት እና ራሱን የሚፈልግበትን ሰልፍ ዴቨሎፕመንትና ቴክኒካል ትሬኒንጎች ይሰጡታል ማለት ነው። ስለዚህ ማንኛውም ወጣት ከአስራ ስምንት ዓመት እስከ ሰላሳ አምስት ዓመት የእድሜ ሬንጅ ውስጥ ያለ ወጣት ተቀብለን እነዚህን ትሬኒንጎች ሰጥተን በእንደዚህ አይነት መልኩ የሚሄድበትን ነው የሚሆነው ማለት ነው። ማህበራችሁ ሊሰራቸው ያቀዳቸውን ጉዳዮች ለማየት ሞክሬ ነበር። ሰፋ ያሉ ናቸው። ማህበራችሁ ገና ጀማሪ እንደመሆኑ በተናጠል ጥረት ሊያሳካቸው የማይችሉ ጉዳዮች ሊኖሩ ይችላሉ። እነሱንስ ለማሳካት ምን አማራጮችን ወይንም ደግሞ የመጠባበቂያ መፍትሄዎችን ይዛችኋል? ስለዚህ የመጀመሪያው ነገር ከባንኮች ጋር የኤምኦዩ ሚሞራንደም ኦፍ አንደርስታንዲንግ የመፈራረም ፕሮሰስ ጀምረናል። ከተለያዩ ባንኮች ጋር፣ ከመንግስት መስሪያ ቤቶች ጋር ቀጥታ ወጣቱን በተመለከተ ፕሮፖዝ አድርገን እየጠበቀን ያለ ነው እንደ ሴቶች ህጻናት እና ወጣቶች ሚኒስትር፣ እንደ ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ፣ እንደ የስራ ዕድል ፈጠራ ኮሚሽን ኦር ጆብ ክሪኤሽን ኮሚሽን የሚባለው ድርጅት እና ሌሎች ወጣቱን ተከትለው የሚሰሩ መንግስታዊም መንግስታዊም ካልሆኑ ድርጅቶች ጋር አንድ ላይ ለመስራት ፕሮሰስ እያደረግን ነው። እስካሁን ባላቸው ምላሽ ቀና ምላሽ ነው ያላቸው። እንደውም ተሰብስባችሁ ማግኘታችን ትልቅ ነገር ነው፣ ለየብቻ በትንትን ብላችሁ እኛም ማኔጅ ማድረግ ከብዶን ነበረ የሚል ምላሽ ሊሰጥም እና ፖዚቲቭ ስለተቀበሉ ነው፣ እኛም እንደዚህ ሰፋ አድርገን እንትን ያለው የጀመር ነው ማለት ነው። ሌላው ነገር ደግሞ ምንድን ነው፣ በተጨማሪ እዚህ ጋር እየወጣ ያለ አዲስ የስታርታፕ ህግ አለ። ረቂቅ ነው አሁን እናንተ መረጃው ሊኖራችሁ ይችላል። ስታርታፕ ላይ ረቂቅ ህግ ይወጣ ህግ አለ ያ አዋጅ አብዛኛውን ወጣ ይህንን አሁን እኔ ከላይ የገለጽኩልህን ነገሮች ፋይናንስ ለስፔሻሊ ፎከስ ያደርጋል። እንዴት አይዲያ ኢንቨስትመንት መደረግ አለበት የሚለው ነው ረቂቅ አዋጁ ያለውና ያንንም በደንብ ስለተበለከት ነው ያም ነገር መሬት ላይ መውረድ ስላለበት ያ ነገር መሬት ላይ ለመውረድም ደግሞ ቀጥተኛ እኛም ስለሚመለከትም ትልቁ እንደ ኢኒሼቲቭ ወስደን እንደዚህ ሰፋ ብለን የጀመርነው ደግሞ ሌላኛው ለእኛ በግል እንደ ፕሮሚስ የምናስበው ይሄ አዲሱን ረቂቅ የስታርታፕ ህግ ነው ማለት ነው። ሳሚ አብዱልቃድር የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዚደንት፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ነገሮች ሁሉ እንዲገጥማችሁ እመኝላችኋለሁ። መልካም ጊዜ ይሆንልሽ። በጣም በጣም አመሰግናለሁ። ቪዎች በጣም ቴኝ ፈጣሪ እናንተንም እኛ ዘመንን ይባርክ ሀብታሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ከቀናት በፊት በሚያሽከረክረው ባጃጅ ላይ ከ300 ሺ ብር በላይ አግኝቶ ለባለቤቱ የመለሰው የጅጅጋው ነዋሪ ወጣት ጉሌድ ኢብራሂም በኢትዮጵያ የማህበራዊ ሚዲያ ላይ መነጋገሪያ ሆኖ ሰንብቷል። የዩኒቨርሲቲ ትምህርቱን አቋርጦ ቤተሰቦችን ለመርዳት በባጃጅ አሽከርካሪነት የሚሰራው ጉሌድ በክልሉ ወጣቶችና ስፖርት ቢሮ እንዲሁም በፕሬዚዳንት ሙስጠፌ ልዩ ልዩ ሽልማቶች ተበርክተውለታል። ወጣት ጉሌድ ኢብራሂምና ወጣቱ እንዲሸለም ሲያስተባብር የነበረው የወጣቶች ስፖርት ጉዳይ ቢሮ ኃላፊ አቶ ኡመር ዚያድን አዲስ ቸኮል አነጋግሯቸዋል፣ እንደሚከተሉ ይደመጣል። ጉሌድ ኢብራሂም ተወልዶ ያደገው በጂጂጋ ከተማ ነው። የ21 ዓመት ወጣትና ከቤተሰቦቹ ሰባት ልጆች የመጀመሪያ ልጅ ነው። ከስምንት ዓመት በፊት አባቱን በሞት እንዳጣ የሚናገረው ወጣት ጉሌድ ኢብራሂም እንደ መጀመሪያ ልጅነቱ ቤተሰቡን የመደገፍ ኃላፊነት ወድቆበታል። በዚህም በ2011 ዓ ም ጅጅጋ ዩኒቨርሲቲ በኢንጂነሪንግ የትምህርት ክፍል ቢመደብም ቤተሰቦቹን ለማስተዳደር ሲል ትምህርቱን አቋርጦ በባጃጅ አሽከርካሪነት ተቀጥሮ እየሰራ ቆይቷል። በዚህ ስራው ላይ ያለ ነው። ከሁለት ቀን በፊት 300 ሺ ብር በሚያሽከረክሩ ባጃጅ ውስጥ በፌስታል ተጠቅልሎ ያገኘው ሁሌድ ሁነቱን እንዲያስታውሰዋል። ማለት ማን ከ ዜሮ አንድ ቀበሌ ሴንትራል ወደሚባለው ሰፈር ሰዎችን ጭኜ እየሄድኩ ነበር ወደ ክሊኒክ አድርሻቸው ወረዱ ያደረስኩበትን ሂሳብ ተቀብዬ ለተወሰነ ጊዜ ከተንቀሳቀስኩ በኋላ ባጃጁ ላይ ፌስታል አየው ከፍቼ ሳየው ብር ነው የወረዱበትን ቦታ ስለማውቅ ወደዚያ ተመልሼ ገንዘቡ መለስኩላቸው ነበር ያለው አስቀድሞ ገንዘቡ የጠፋ መስሏቸው ራሳቸውን እስከ መሳት ደርሰው የነበሩት እናት ገንዘቡ ያሉበት ድረስ ይመጣላቸው ከልክ ያለፈ ደስታ ተሰምቷቸው እንደነበር ጉሌድ አስታውሳል። ይህ ድርጊት እንደተሰማ ኢትዮጵያ ውስጥ በማህበራዊ ሚዲያ መነጋገሪያ በመሆኑና ከመላ ሀገሪቱ ምስጋናና አድናቆት በማግኘቱ ኩራት እንደተሰማ ጉሌድ ይናገራል። ከዚህ በፊት ተመሳሳይ ድርጊት አጋጥሞት ንብረት መልሶ ያውቅ እንደሆነም የሚናገረው ነገር አለ። ሞቤሎ በር ይህን የመሰለ ነገር በተደጋጋሚ ያጋጥሞኛል እስካሁን ተሳፋሪዎች ባጃጅ ውስጥ ረስተው ወርደው የመለስኳቸው ሞባይሎች እጅግ በርካታ ናቸው አልባሳት ና ሌሎች ቁሳቁሶችን መልሽ ያውቃለሁ ይሄኛው ግን ከስከዛሬው የበለጠ ነው ይላል ኩሌድ በዚህም በትላንትናው እለት የሶማሌ ክልል ተጠባባቂ ርዕሰ መስተዳደር አቶ ሙስጠፌ መሀመድ አግኝተውት ልዩ ልዩ ማበረታቻዎችን ቃል ገብተውለታል። ወጣት ጉሌድ 300 ሺ ብሩ ሳያሳሰው በመመለሱ መበረታታት አለበት በሚል አስቀድሞ የ50 ሺ ብር ሽልማት እንደሰጡ የሚናገሩት የሶማሌ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ኦመር ዚያድ ቢሮቸው ካደረገው ድጋፍ ባሻገር በርዕሰ መስተዳደሩ ደረጃ ማበረታቻ እንዲያገኝ ሲያስተባበሩ እንደነበረ ይናገራሉ። ያው እንደሚታወቀው ያው ጥሩ ስራ የሰሩ ወጣቶችን ማበረታታት ግዴታ አለብን። ያው እንደ ቢሮ ልጁ ልክ ያን ጥሩ ነገር ካደረገ በኋላ ፈላልገን አግኝተን የማበራታቻ ነገሮች አድርገናል። ኦሬዲ የሆነ ዝግጅት አዘጋጅተን ኦሬዲ ወደ ሀምሳ ሺህ የሚሆን እንደ ቢሮ እኛ ወዲያው ለገስነት ነበራት። ፕሬዚደንቱም እነሱ ጋር ተገናኝቶ ያው ለማበራቻ ያህል እንዲሆን ያው መሬት አምስት መቶ ካሬ ሜትር መሬት እንዲሰጥና ቤተሰቡም ልጁ ያው ቤተሰቡ ደሀ ነው እሱና ስድስት ልጆች ናቸው አባቱ ኦረዲ ሞቶ ነበር ና እናቱ ብቻ ነው ያለች ቤተሰባቸው የሚተዳደሩ እሱ እሱ ከበጃጁ ላይ የሚያመጣቸው ነገር ነው የሚሰራለት ስራለት ስለነበረ ስለዚህ መንግስት ቤተሰባቸው ኑሮዋቸውን እንዲችሉ አንድ ሚኒባስ እንዲገዛለት ና መሬት ደግሞ አምስት መቶ ካሬ ሜትር እንዲሰጥ የወሰነው ነው። ልጁ ደግሞ ወደ ሪጉላር ትምህርቱን ከጅጅጋ ዩኒቨርሲቲ ኦልሬዲ ተነጋግረን ጨርሰን በሚቀጥለው ሳምንታት ሪጉላር ትምህርቱን ኢንጂኒሪንግ ተመልሶበት እንዲጀምር ነው መንግስት ያደረገው። አዳዲስ የዩኒቨርሲቲ ተማሪዎች ቅበላ በቅርቡ ስለሚሆን ወጣት ጉሌድን በዘንድሮ የትምህርት ዘመን የመማር ድል እንዲመቻችለት ከጅጅጋ ዩኒቨርሲቲ ጋር መነጋገራቸውን አቶ መር ይናገራሉ። የአምስት መቶ ካሬ ሜትር መሬት ካርታም በአንድ ወይ ሁለት ቀን ውስጥ በእጁ እንደሚገባ ነው የሚናገሩት። የአነስተኛ አውቶቡስ ወይም ሚኒባስ ግዥውም እንደሚፈጸም እንዲሁ ቃል ገብተዋል አቶ መር ዚያድ። የኢትዮጵያ ወጣቶች ከጉሌድ ምን ይማራሉ በሚለው ላይ ያላቸውን አስተያየት አቅርበን እንሰናበት። አጠቃላይ እንደ ኢትዮጵያ ወጣቶች ማስተላለፋቸው ምንድነው ማንኛውም ስራ ቢሰሩ ታማኝ ሆኖ ለህዝባቸው ካገለገሉ ካገኙት ይልቅ ለህዝብ የሚሰራ የሚያደርጉትን ነገር በጣም የሚያኮራቸው። አሁን ይህ ልጅ ምናልባት ሰው ሲጠይቃቸው ምን ተሰማ ሲባል እሱ ጋር ምንም አልተሰማው። ምክንያቱም ምን ብሎ ነው ያለው? እኔ ሰው ነው ሌላ ነገር የሚያደርገው እንጂ እኔ ምንም አልመሰለኝም አለ። ምክንያቱም ሌላ ጊዜ እንደዚህ ብድር ሲመለስ ትናንሽ እንኳን ቢሆኑ ሲመለስ ነበር እና አጠቃላይ እንደ ኢትዮጵያ ወጣቶች ልጁም፣ ያ ከልጁ ላይ ትምህርት መማር ያለብን ምንድን ነው ታማኝ ከሆንክ ያው ሰው ረስቶበት ወይም አንተ ሰርቀ የምታድርገውን ነገር ታማኝ ከሆን ከዛ በላይ እንደ ማግኘት እንደምች፣ ሌላ ደግሞ ምንድነው የሚያሳየን የአገራችን ወጣቶች ምን አይነት ተስፋ እነሱ ላይ ተስፋ እንዴት መጣል እንዳለብን ያሳየናል። ምክንያቱም ወጣቱ አሁን በሱስ በምን በምን የተሽ ነው የሚባለው እንደዚህ አይነት ወጣቶችም በጎን ጎን እያሉ ያሳየናል። ያ ደግሞ ምንድነው እኛም ያሳየን ተስፋ በጣም ተስፋ ያለባት ወጣት እንደ ሀገርም እያገኘን መሆኑ ነው የሚያሳየን። ለአሜሪካ ድምጽ ሬድዮ አዲስ ቸኮል ከድሬዳዋ። አድማጮቻችን፣ የዛሬ ጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያላቸውን አስተያየት ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ኢሜል አድራሻችንን በመጠቀም አድርሱን። በፌስቡክ ገጻችን ቪኦኤ አምሃሪክ ላይ፣ በትዊተር እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም ጻፉልን። 202 207 6379 ላይ ደግሞ ዋትሳፕ ላይ ልትጽፉልንም ሆነ የድምፅ መልእክት ልትተውልን ትችላላችሁ። በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብሳሙ ስዩም፣ በመስተንግዶ እኔ ኤደን ገረመው አብርናችሁ አምሽተናል። አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። ደናደሩ።